ኤስቢኤስ ሬዲዮ። ወቅታዊ ጉዳዮች። በመቶ ሺዎች የሚቆጠሩ አውስትራሊያውያን የዘንድሮን የኦርቶዶክስ በዓለ ትንሣኤ ለየት ባለመልክ አስተናግደዋል። በማኅበራዊ ርቀት ድንጋጌ አስባብ ቤተሰቦች እንደ ወትረው በአንድ ላይ ተሰባስበው ማሳለፍ ባለመቻላቸው በመላው ዓለም ቤት ውስጥ ምግብን የማብሰል ተሳትፎው ልቋል። አያሌ መጤ ቤተሰቦች ለትውልድ ሲወራረድ ወደ መጣላቸው ባህላዊ የምግብ አበሳሰል በሰፊው ተመልሰዋል። ከጣሊያናዊት አያት አጎቶች ከአውስትራሊያ ሲድኒ ውስጥ ቲና ኮስቶጂኒስ እና እህቷ ኬሊ ለኦርቶዶክስ ፋሲካ በቤተሰብ ሳይከበቡ ለመጀመሪያ ጊዜ አሳልፈዋል። በሞት የተለዩዋቸውን አክስታቸውን ለመዘከርም የተማማቾቹ የአክስታቸውን ዝነኛ ዳቦ በጋራ ጋግረዋል። ክሊኒካል ሳይኮሎጂስት ዶክተር ቴጋን ክሩዝ በተለይም እንዲህ ባለ የወረርሽኝ ወቅት ከባህልና ማኅበረሰብ ጋር ትስስሮሽን ማጥበቅ ለአእምሮ ጤና ጠቃሚነት እንዳለው ይጠቁማሉ። ከዚህ ውስጥ አንዱ አዎንታዊ ነገር በዕለት ተዕለት ኑሯችን ውስጥ ዋጋ እንሰጣቸዋለን ብዬ ተስፋ አደርጋለሁ በድንገት ከመከወን ይልቅ። በሌላ በኩል ማኅበራዊ ሳይንቲስት ሆሊ ሲልስ ከኒው ሳውዝ ዌልስ ዩኒቨርሲቲ በዚህ ራስን አግሎ መቆያ ወቅት አንዳችም አዲስ ክህሎት ባታዳብሮም ምንም አይደለም፣ ቁልፉ ነገር ማንም ሰው ማህበራዊ ርቀትን እንደ ልማድ መውሰዱ አይቀርምና ያም መልካም ነው ብለዋል። በቋንቋ ስለ ኮሮና ቫይረስ መረጃ ለማግኘት ካሹ ኤስቢኤስ ዶት ኮም ዶት ኤዩ ስላሽ ኮሮና ቫይረስ ድረገጻችንን ይጎብኙ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን የደስታ ስርጨት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ ድረገጻችንን ኤስቤስ ኮም to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.